የካሜሩን ባለስልጣናት በዚህ ሳምንት ቦኮ ሐራም በጦር ሰራዊቱ ሰፈር ላይ ያደረሰውን ሕይወት ያጠፋ ጥቃት ተከትሎ ከናይጄሪያ ጋር በሚያዋስነው ድንበር ላይ የሚኖሩ ማኅበረሰቦች አሁንም ጥንቃቄ እንዲያደርጉ እያሳሰቡ ናቸው። ሞኪ ኤድዊን ኪንደዜጋ ከጦር ሰራዊቱ ጋር ተጉዞ ለቪኦኤ ያጠናቀረውን ዘገባ ቆንጅታየ ታቀርባለች። ካሜሩንን ከናይጄሪያ በሚያዋስነው ድንበር ላይ የምትገኘዋ ሳግሜ መንደር ባዶዋን ቀርታለች። ብዛት ያላቸው የቦኮ ሐራም ተዋጊዎች ሰኞ ዕለት መንደሯ የሚገኝ የጦር ሰፈር ወረው አምስት ወታደሮች ገድለው ሌሎች ሶስት ወታደሮች ማቁሰላቸውን የካሜሩን ባለስልጣናት ገልጸዋል። የካሜሩን መንግስት ባወጣ መግለጫ መሰረት ታጣቂዎች ጥቃቱን ያደረሱት ወታደር መስለው በማሳሳትና ተሽከርካሪዎቻቸውንም ነውጠኛውን ቡድን የሚወጋው የህብረ ብሔራት ጣምራ ግብረ ኃይል መኪናዎች ቀለም ቀብተው ነው። የካሜሩን ሰሜናዊ ክፍለ ሀገር አስተዳዳሪ ሚጂያዋ ባካሪ የሰኞ እለቱ ጥቃት ቦኮሃራም በበርካታ ወራት ውስጥ ያካሄደው የመጀመሪያው እንደሆነ ይናገራሉ። ሰው ሽብርተኛው ቡድን ሙሉ በሙሉ ወድሟል ብሎ ማሰቡን ትቶ ይልቁንም ነቅቶ ይጠባበቅ ሲሉ መክረዋል። አገረገዢው ምክንያቱም አሉ በተገኙ የደህንነት መረጃዎች መሰረት ቦኮ ሀራም አሁንም ይንቀሳቀሳል፣ በየት በኩል ሰርገው እንደሚገቡና ጥቃት እንደሚያካሂዱ እያውጠነጠኑ መሆናቸው ተደርሶበታል ብለዋል። በሰኛው ጥቃት ከመንደሩ ነዋሪዎች መካከል የተገደለ የለም። በርካታ መኖሪያ ቤቶች ግን ተቃጥለዋል። ብዙ ነዋሪዎችም ተሰደዋል። ሐሚዱ ጋርጋ ሃምሳ ዓመት እድሜ ያላቸው ከብት አርቢ ናቸው። ቤታቸው እንደወደመባቸው ቤተሰባቸው ንብረቱን በሙሉ እንዳጣ ነው የሚናገሩት። አሁንም ተኩሱን እያስታወሱ እንደሚጨነቁ ገልጸዋል። ከሁለት ዓመታት በፊት ህዳር ወር ላይ ቦኮ ሀራም መንደሯን ባጠቃ ጊዜ የተሰደደው ህዝብ ገና ወደ ቀየው መመለስ መጀመሩ እንደነበረም እኚሁ ከብት አርቢ አመልክተዋል። የካሜሩን ባለስልጣናት እንደገለጹት የታጣቂዎቹ አላማ ባለፈው ጥር ወር የካሜሩንና የናይጄሪያ ወታደሮች በጋራ በወሰዱት እርምጃ የቦኮ ሃራም ጠንካራ ይዞታ ከሆነው የናይጄሪያው ሳምቢ ሳደን በመቶዎች የተቆጠሩ ታጋቾችን በማስለቀቃቸው ለመበቀል ሳይሆን አይቀርም።